እንደምናመሻችሁ። አርዕስተ ዜናውን ነሆ። የግብፁ ፍርድ ቤት ዛሬም የአልጀዚራ ሶስት ጋዜጠኞችን የፍርድ ቤት ቀጠሮ አራዘመ። ፍርድ ቤቱ ቀጠሮን ያራዘመው ዋና ዳኛው በመታመማቸው ምክንያት ነው ብሏል። የዓለም ጸረ አደንዛሽ እጽ ድርጅት ዓለም አቀፉን የአትሌቲክስ ማህበር ወቀሰ። ወቀሳው ደማቸው አነቃቂ እጽ ለመውሰዳቸው አመላካች የሆኑ ስፖርተኞችን ለምን ለፍርድ አላቀረበም የሚል ነው። የቤኒኑ ፕሬዚደንት ቶማስ ቡኒ ያይ ቦኮ ሀራምን ለመዋጋት 800 ወታደሮችን እንደሚያሰልፉ አስታወቁ። ጀርመን በርካታ ተገን ጠያቂዎችን ወደ ሀገራቸው እየመለሰች እንደሆነ ተዘገበ። በዚህ መሰረት ጀርመን በግማሽ ዓመት ውስጥ 8200 የሚጠጉ ተገን ጠያቂዎችን ወደ ሀገራቸው መልሳለች። ዜናው በዝርዝር የግብጽ ፍርድ ቤት ዛሬም የአልጀዚራ ሶስት ጋዜጠኞችን የፍርድ ቤት ቀጠሮ አራዘመ። ፍርድ ቤቱ ቀጠሮውን ያራዘመው ዋና ዳኛው በመታመማቸው ምክንያት መሆኑን በመግለጽ የተከሳሾቹን ጉዳይ ከአንድ ወር ገደማ በኋላ ለመመልከት ቀጠሮ ሰጥቷል። የካናዳ የአውስትራሊያና የግብጽ ዜግነት ያላቸው የአልጀዚራ የእንግሊዝኛው ክፍል ባልደረቦች የሙስሊም ወንድማማቾችን ደግፋቸዋል በሚል ክስ እያንዳንዳቸው የሰባት ዓመት እስራት ተበይኑባቸው ነበረ። አውስትራሊያዊው ጋዜጠኛ ፔተር ግሬስተ በፕሬዝዳንት አብደልፋታህ አልሲሲ አማካኝነት ከእስር ተለቆ ወደ ሀገሩ የተሸኘ ሲሆን ካናዳዊው መሐመድ ፋሃሚ ደግሞ ከእስር ለመፈታት በሚል የግብጽ ዜግነቱን አስረክቧል። ሶስቱም ጋዜጠኞች ከ400 ቀናት የእስር ቤት ቆይታ በኋላ ተለቀው ይገኛሉ። የጋዜጠኞቹ ክስ ካለፈው ሐሙስ ወደ ዛሬ እሁድ ተራዝሞ የነበረ ሲሆን የዛሬው ቀጠሮ መራዘም የተሰማው የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ግብጽን በመጎብኘት ላይ ባሉበት ወቅት ነው። የግብጽ አቻቸው ሳሜህ ሹክሪ ማንም ጋዜጠኛ በመዘገቡ ምክንያት አልታሰረም ሲሉ ከሁለቱ ሀገራት ጋዜጣዊ መግለጫ በኋላ ተናግረዋል። ዩናይትድ ስቴትስና ግብጽ ራሱን እስላማዊ መንግስት ሲል የሚጠራው አሸባሪ ቡድንን ስለሚዋጉበት ስልት ካይሮ ውስጥ እየተወያዩ ይገኛሉ። ኬንያዊው የማራቶን ሯጭ ጆን ኬላይ 836 ኪሎ ሜትር ርዝመት ያለው የሰላም ጉዞ ኬንያ ውስጥ ለማካሄድ በዝግጅት ላይ ይገኛል። የእግር ጉዞ ዓላማ ሰዎች በጎሳቸው መካከል ያለውን ልዩነት ትተው በአንድነት ለሰላም እንዲሰለፉ ጥሪ ለማስተላለፍ እንደሆነ አትሌቱ ገልጿል። በዚህ ዝግጅት የመጨረሻው የእግር ጉዞ ላይ ኢትዮጵያዊው አትሌት ኃይለ ገብረ ስላሴም በመጪው ሐሙስ እንደሚካፈል ተገልጿል። አትሌት ኬላይ ና ሌሎች ሰላሳ አብሮት የሚጓዙ ባልደረቦቹ ትንሿ የካኑክ ከተማ እንደደረሱ ተጠቅሷል። በዚች ከተማ ባለፉት ዓመታት በአርብቶ አደሮች መካከል በተካሄዱ ግጭቶች በመቶ የሚቆጠሩ ሰዎች ተገድለዋል። ከሁለት ወራት በፊትም የኬንያ አምስት ሰላም አስከባሪዎች ተገድለው ነበረ። ግድያው የተፈጸመው በፖኮት አርብቶ አደሮች የበቀል ድርጊት ነው ተብሏል። ከሁለት ወራት በፊት ፖኮቶች በቱርካና ጥቃት ፈጻሚዎች በርካታ ሰዎች እንደተገደሉባቸውና እና ከብቶቻቸው እንደተዘረፉባቸው ተጠቅሷል። ኬላይ በዚህ የእግር ጉዞ ስለ አሳሳቢው የጎሳ ግጭት ለማሳወቅና መፍትሄ ለማፈላለግ እንደሚጥር አስታውቋል። የቤኒኑ ፕሬዝዳንት ቶማስ ቡኒ ያይ ቦኮ ሀራምን ለመዋጋት ስምንት መቶ ወታደሮችን እንደሚያሰልፉ አስታወቁ። ፕሬዝደንቱ ይህንን የተናገሩት ቅዳሜ ዕለት በቤኒን የነጻነት ክብረ በዓል ቀን ከናይጄሪያቻቸው ሞሐማዱ ቡሃሪ ጋር ከተገናኙ በኋላ ነው። ከናይጄሪያ በተጨማሪ የካሜሮን፣ ኒጀርና ቻድ አሁን ደግሞ ቤኒንን ያሳተፈው ጥምር ብሔራዊ የጦር ኃይል በማንኛውም ጊዜ ወደ ተመደበበት ቦታ ለመዝመት ዝግጁ መሆኑን የጦር አዛዥ ጄኔራል ኢሊያ አባህ ተናግረዋል። 8700 ወታደሮችን ያቀፈውና መቀመጫውን ቻድ ያደረገው ጦር በተሻለ መልኩ ተቀናይቶ አማጺ ቡድኑን ይዋጋል ተብሎ ይጠበቃል። መሰረቱን ናይጄሪያ ያደረገው የቦኮ ሀራም ቡድን ባለፉት ስድስት ዓመታት ውስጥ ባስከተለው ጥቃት ሀያ ሺህ የሚጠጉ ሰዎች ሲቆስሉ ሀያ ሚሊዮን የሚደርሱ ደግሞ ከቀያቸው ተፈናቅሏል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። ጀርመን በርካታ ተገን ጠያቂዎችን ወደ ሀገራቸው እየመለሰች እንደሆነ ተዘገበ። እንደ ጀርመኑ ቬልት አም ዞንታክ ጋዜጣ ከሆነ በግማሽ ዓመት ውስጥ 8200 የሚጠጉ ተገን ጀርመን ወደ ሀገራቸው መልሳለች። ይህ ቁጥር ካለፈው ዓመት ጋር ሲነጻጸር በ42 ከመቶ ከፍ ማለቱም ተገልጿል። ከባለፈው ጥር አንስቶ እስከ ሰኔ ወር ባሉት ጊዜያት 12600 የሚሆኑ ተገን ጠያቂዎች ደግሞ በፈቃደኝነት ወደ ሀገራቸው ተመልሰዋል ይላል ከጀርመን የሀገር አስተዳደር የተገኘው መረጃ። ከተገን ጠያቂዎቹ 85 ከመቶ የባልካን ሀገራት ዜጎች ናቸው። ጀርመን የእነዚህ ሀገራትን ተገን ጠያቂዎች የምትቀበለው እጅግ ውስን በሆኑ ምክንያቶች ነው። በሌላ ዜና የጀርመን መንግስት ለስደተኞች መኖሪያ የሚውሉ የቤት ግንባታዎች እንዲፋጠኑ አሳሰበ። የግንባታ ሚኒስትሯ ባርባራ ሄንድሪክስ ተከፍሎ የሚኖርባቸው ቤቶች በመገንባት ስደተኞች ክብራቸው እንደተጠበቀ እንዲገቡበት ለማድረግ የቤት ግንባታ መርሃ ግብሮች ክትትል ያስፈልጋቸዋል ብሏል። ጀርመን አነስተኛ ገቢ ላላቸው ሰዎች ለሚሆኑ የቤት ግንባታዎች በየዓመቱ 518 ሚሊዮን ዩሮ ትመድባለች። የዓለም ጸረ አደንዛዥ ዕፅ ድርጅት በእንግሊዝኛ ምጻሩ ዋዳ፣ ዓለም አቀፉ የአትሌቲክስ ማህበር ደማቸው አነቃቂ ዕፅ ለመውሰዳቸው አመላካች የሆኑ ስፖርተኞችን ለምን ለፈርድ እንዳላቀረበ ወቀሰ። የጀርመኑ የቴሌቪዥን ጣቢያ ያቀረበው ዘገባ እጅግ አሳሳቢ ነው ሲል የዓለም ጸረ አደንዛዥ ዕፅ ድርጅት ባወጣው መግለጫው ገልጿል። የቀረቡት ወቀሳዎች በአንድ ገለልተኛ ኮሚቴ መጣራት አለባቸውም ተብሏል። የጀርመኑ የቴሌቪዥን ጣቢያ አርዴና የብሪታንያው ጋዜጣ ሰንዴይ ታይምስ ቁጥራቸው አምስት ሺህ ከሚጠጉ ስፖርተኞች አስራ ሁለት ሺህ የደም ናሙናዎችን በመመርመር ቁጥራቸው ከፍተኛ የሆኑ ስፖርተኞች በዶፒንግ ወይም አበረታታች ነገር መውሰዳቸውን ደማቸው እንደሚጠቁም ይፋ አድርገዋል። ምርጥ የዓለም ክብረ ወሰን ባለቤቶችና የኦሎምፒክ አሸናፊዎችን ጨምሮ በርካታ አትሌቶች ግን አንዴም በዚህ ተጠይቀው አያውቁም ተብሏል። ምስራቅ ቱርክ ውስጥ በአንድ የአጥፍቶ ጠፊ ጥቃት ሁለት ወታደሮች ሲገደሉ 31 የሚሆኑ ደግሞ መቆሰላቸው ተገለጸ። አጥፍቶ ጠፊው አግሪ አውራጃ ውስጥ ፈንጂ የተጠመደበትን አንድ ትራክተር ወደ ጦር ሰፈር ሰርጎ በማስገባት ፍንዳታውን መፈጸሙን አናዶሎ የተባለው የመንግስት የዜና አገልግሎት ድርጅት ገልጿል። ማርዲን በሚባል የሀገሪቱ ደቡብ ምስራቅ ክፍል ደግሞ በሌላ ጥቃት አንድ ወታደር መገደሉ ተዘግቧል። ሌሎች ስምንት ወታደሮች ደግሞ ተሽከርካሪያቸው የተቀበረ ፈንጅ ላይ ወጥቶ በተፈጠረ ፍንዳታ መቁሰላቸው ተገልጿል። ለሁለቱም ጥቃቶች የሚጠረጠረው የኩርድ የሰራተኞች ፓርቲ ነው። የቱርክ አየር ኃይል ከአንድ ሳምንት ገደማ በፊት በዚሁ ፓርቲ ላይ ሰሜን ኢራቅ ውስጥ ውጊያ መክፈቱ ይታወሳል። ቱርክ ሀገሯ ውስጥም ቢሆን በዚህ ፓርቲ ላይ ውጊያዋን አጠናክራለች። ይህ ዶቼቨለ ነው። አድማጮች፣ ዜናው ከማብቃቱ በፊት አርዕስተ ዜናውን እነሆ። የግብጹ ፍርድ ቤት ዛሬም የአልጀዚራ ሶስት ጋዜጠኞችን የፍርድ ቤት ቀጠሮ አራዘመ። ፍርድ ቤቱ ቀጠሮን ያራዘመው ዋና ዳኛው በመታመማቸው ምክንያት ነው ብሏል። የዓለም ጸረ አደንዛዥ እስ ድርጅት ዓለም አቀፉን የአትሌቲክስ ማህበር ወቀሰ። ወቀሰው ደማቸው አነቃቂ እጽ ለመውሰዳቸው አመላካች የሆኑ ስፖርተኞችን ለምን ለፍርድ አላቀረበም የሚል ነው። የቢኒኑ ፕሬዚዳንት ቶማስ ቦኒ ያይ ቦኮሃራምን ለመዋጋት ስምንት መቶ ወታደሮችን እንደሚያሰልፉ አስታወቁ። ጀርመን በርካታ ተገን ጠያቂዎችን ወደ ሀገራቸው እየመለሰች እንደሆነ ተዘገበ። በዚህም መሰረት ጀርመን በግማሽ ዓመት ውስጥ 8200 የሚጠጉ ተገን ጠያቂዎችን ወደ ሀገራቸው መልሳለች። ዜናው አበቃ። መልካም ምሽት።